ዩጋንዳውያን ፕሬዚደንቱ ዩዌሪ ሙሴቬኒን ጨምሮ የፕሬዚደንታዊው ምርጫ ተፎካካሪዎች የተሳተፉበትን ለመጀመሪያ ጊዜ የተካሄደ የቴሌቪዥን ክርክር ከትናንት በስቲያ ቅዳሜ ተከታትለዋል። ትዕይንቱ አነስተኛም ብትሆን በዲሞክራሲ ጎዳና የተመዘገበች አዎንታዊ እርምጃ ነች ብለዋል ታዛቢዎች። ሊዛቤት ፖውል ከካምፓላ ላይ ያጠናቀረችው ዘገባ አለ አሉ ይዞታል። በመላዋ ዩጋንዳ ዜጎች አገራቸውን ለመምራት በፕሬዝዳንታዊ ምርጫ ዘመቻ የተሰለፉትን ስምንቱ የፖለቲካ ተፎካካሪዎች የሚያደርጉትን የተጋጋለ ክርክር በየቤትና በየቡና ቤቱ ከተሰቀሉት የቴሌቪዥን መስኮቶች ዓይናቸውን ሰክተው ሲከታተሉ ተስተውለዋል። ክርክሩን በቴሌቪዥን መስኮት መከታተል ያልቻሉትም ተፎካካሪዎች መራጩን ሕዝብ በሚያሳስቡ ጉዳዮች ዙሪያ የሚናገሩትን በእጅ ስልኮቻቸው እየተከታተሉ ሲያጨበጭቡና ቦታ ሲያደምቁ ይታያሉ። ግንባር ቀደሙ ተፎካካሪ አገሪቱን ለአምስተኛ ጊዜ ለማስተዳደር የምረጡኝ ዘመቻውን የተቀላቀሉት ፕሬዚዳንት ዮሪ ሙሴቬኒ ናቸው። አያሌሺ ኡጋንዳውያን በጉጉት በተጠባበቁት በዚህ የተፎካካሪዎች ክርክር ፕሬዚዳንቱ ይካፈሉ ይሆን ወይ የሚለው ጥያቄ ሙሴቬኒ ክርክር ወደሚካሄድበት አዳራሽ ደጃፍ በተነጠፈው ቀይ ምንጣፍ ላይ እየተረማመዱ ወደ መድረኩ ብቅ እስኪሉ ድረስ በእጅጉ ሲያነጋግርና ሲያወዛግብ ነበር የሰነበተው። ክርክሩ ሲጀምርም ተመልካቹ በልዩ ስሜት እንደተዋጠና በዚያው ልዩ ስሜት እየተናጠ መከታተል ያዘ። ክሪስፒ ካህሩ ዜጎች ለኡጋንዳ ዲሞክራሲያዊ ምርጫ የተባለው ጥምረት አስተባባሪ ናቸው። የዘንድሮ ፕሬዝዳንታዊ ምርጫ ክርክሮች ዜጎች የቱን ያህል በፖለቲካ ዙሪያ የሚያደርጉት ንግግሮች የአበረታቱ መሆናቸውን ነው ያሳዩት ይላሉ። ብዙዎች የሚጋሩት አስተሳሰብም ይመስላል። ጀርሜን ዩጄሳ ክርክሩን በተለየ ስሜት ከተከታተሉ ብዙዎች አንዱ ነው። የመድረኩ አደረጃጀትና ለእጩዎች የተሰነዘሩት ጥያቄዎች በምርጫው ተስፋ እንዲያድርበት እንዳደረጉት ነው የሚናገረው። I must say it makes sense discussing foreign policy with the incumbent. የሀገሪቱን የውጪ ፖሊሲ መራ ከነበረው ስልጣን ላይ ካለ አካል ጋር ስለ ስለውጪ ፖሊሲ መነጋገር ትልቅ ትርጉም አለው ብዬ አምናለሁ። እኔ የተሰማኝ እንደርሱ ነው። አፍሪካ ዲሞክራሲን ማራመድ አይቻላትም የሚለውን አስተሳሰብ ውድቅ ያደረገ አመላካች ነው። በተለያዩ ሀገሮች ዘዋወር ያየሁትን አፍሪካ ለዲሞክራሲ አትበቃም የሚለውን የተለምዶ አተያይ ውድቅ የሚያደርግ ይመስለኛል። ሱዛን ኦጂራ የፕሬዚዳንት ሞሴቬኒ ደጋፊ ናቸው። ፕሬዚዳንቱ በክርክሩ በመሳተፋቸው የተደሰቱ መሆናቸውን ነው የሚናገሩት ከዚህ ቀደም በስራ ተጠምደው መሳተፍ ባለመቻላቸው በክርክሩ መሳተፍ ፈርተው እንዳልቀረቡ ተደርጎ ይወራባቸው ነበር። ለምን ክርክር ይፈራሉ? በመልሳቸው በመርካታችን ላቅ ያለ ክብር ተሰምቶናል። አሁን እንዳየነው ክርክር ከሆነ ሌሎቹ ተፎካካሪዎች ናቸው ለቀረቡላቸው ጥያቄዎች አጥጋቢ መልስ መስጠት ያልቻሉ ሲሉ የፕሬዝዳንቱ ደጋፊ ሱዛን ተሰምተዋል። ምንም እንኳን አብዛኞቹ መራጮች ገና ድሮ የሚመርጡትን ወሰናቸው ቢነገርም አንዳንዶቹ ግን ክርክሩ የረዳቸው መሆኑን ነው የገለጡት። በሌላ በኩል ከፕሬዝዳንት ሙሴቬኒ ተፎካካሪዎች አንዱ የተቃዋሚ መሪ ኪሳ ቢሴጄ ዛሬ በፖሊስ ቁጥጥር ስር ውለዋል። ቢሴጄ የተያዙት ካምፓላ ውስጥ የምረጡን ቅስቀሳ እያካሄዱ ሳሉ ሲሆን እማኞች እንደሚናገሩት በዘመቻቸው ዝግጅት ላይ በተገኙት ሰዎች ላይ ፖሊስ አስለቃሽ ጭስ ረጭቷል። ቢሴጄ በዘገባ ውስጥ ወዳልተጠቀሰ ሌላ ከተማ ተወስደው ማምሻውን መለቀቃቸውም ተዘግቧል። ኡጋንዳውያን የፊታችን ሐሙስ መጪውን ፕሬዝዳንታቸውን ለመምረጥ ድምጻቸውን ይሰጣሉ።